ትንቢተ ሆሴዕ ምዕራፍ አስራ አንድ እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብጽ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ለበዓሊምም ይሠዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር። እኔም ኤፍሬምን ክንዱን ይዤ በእግሩ እንዲሄድ መራሁት፣ እኔም እፈውሳቸው እንደ ነበርሁ አላወቁም። በሰው ገመድ በፍቅርም እስራት ሳብኋቸው ለእነርሱም ቀንበርን ከጫንቃቸው ላይ እንደሚያነሣ ሆንሁ፣ ድርቆሽም ጣልሁላቸው። ወደ እኔ ይመለሱ ዘንድ አልወደዱምና ወደ ግብጽ ምድር ይመለሳሉ፣ አሦርም ንጉሣቸው ይሆናል። ከመከሩትም ምክር የተነሣ ሰይፍ በከተሞቻቸው ላይ ይወድቃል፣ ከበርቴዎችንም ያጠፋል። ሕዝቤም ከእኔ ይመለሱ ዘንድ ወደዱ፣ ወደ ላይም ቢጠሯቸው ማንም ከፍ ከፍ ያደርጋቸው ዘንድ አይችልም። ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ አዳማ እጥልሃለሁ? እንዴትስ እንደ ሲባዩ አድርግሃለሁ? ልቤ በውስጤ ተናውጣለች፣ ምሕረቴም ተነስታለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱስ ነኝና የቍጣዬን መቅሰፍት አላደርግም ኤፍሬምንም አጠፋ ዘንድ አልመለስም በመዓትም አልመጣም። እግዚአብሔርን ይከተላሉ እርሱም እንደ አንበሳ ያገሳል። ባገሳም ጊዜ ልጆች እየተንቀጠቀጡ ከምዕራብ ይመጣሉ፣ እንደ ወፍም ከግብፅ እንደ ርግብም ከአሦር ምድር እየተንቀጠቀጡ ይመጣሉ፣ በቤታቸውም አኖራቸዋለሁ ይላል እግዚአብሔር።